ቤት እንዳይወጡ በጣም ኃይለኛ ስጉት ነበረ። ከዛ ወዲህ አሁን በደን ሰዓት አካባቢ ህዝቡ እንደምንም ብሎ ማለት ነው እንደምንም ብሎ ተሰብሰቡና ወጣቶች ምንም ጨምሮ ሌሎችንም ከገበሬ ገበሬ ማህበር ከገጠር የመጡም ስላሉ አንድ ላይ ተሰብሰቡና ስድን ሰዓት አካባቢ ሰላማዊ ሰልፍ ሲያካሂዱ አንድ ሰው ተመታ። ልክ እንደተመታው ተገደለ። ስሙ እስካሁን አልታወቀም ማንነቱን አላወቅ ነው እስካሁን። ሌሎቹም የቆሰሉ ሰዎች አሉ፣ የተጎዱ ሰዎች አሉ። እስካሁን በጣም ኃይለኛ ተኩስ ያለ በጣም እየተጠቀሱ ነው። ህዝቡና ወታደሩ እኩል ነው ማለት ይችላል፣ የከተማውን ብትመለከት ማለት ነው። ያለ ምክንያት የታሰሩ የኦሮሞ ልጆች የኦሮሞ ልጆችም ሆኖ ሌሎቹም የኛ ጎረቤት የሆኑት የአማራ ልጆችም ስላሉ የማንነት ጥያቄ ስለምንጠይቅ ያለ በቂ ምክንያት የታሰሩ ወንድሞቻችን ያለ ምንም ጥያቄ እንዲፈቱ። ሌላው ጥያቄ ደግሞ ምንድን ነው ወያኔ እያደረሰብን ያለው ጊዜያ ሆኖ ከሌላ ብሄር ብሄረሰቦች ይቁም። የኦሮሞ ገበሬዎች ያለበቂ ምክንያት እና ያለበቂ ክፍያ ከመሬታቸው እየተፈነከኑ ስለሆነ ይሄ ደግሞ መደረግ ስለሌለበት ይህም ከህዝቡ ላይ ከህዝባችን ላይ ይቁም። በኛ አካባቢው ቆቦ ነው። ከአረጌ ኤስት አረጌ ነው። አምስት ሰው ተመቷል በጥይት? ሁለት ሰው ሞቷል። በማን ጥይት ነው ከማን የተተኮሰው ጥይቱ? ከፖሊስ ነው። ከኦሮሚያ አካዚ ነው። ጥያቄዎቹ ምን ነበሩ? ጥያቄያችን የእኛ መብት ይከበር፣ ወልቃት የአማራ ነው፣ ኦሮሚያ የኦሮሞ ነው። እንደዚህ እያሉ ነው። ወታደሮቹ ገበያ በሙሉ እነሱ ናቸው። አዎ፣ ተበትኗል። ልጆቹ ተበትነዋል። ፀጥታ ትንሽ እንትን እያለ ነው። በቃ አሁን ያለሁት ወደ ምስራቅ ሸዋ አካባቢ ነኝ ባቱ ወይም ዝዋይ ከተማ ማለት ነው። ልክ ጠዋት ነበረ፣ ጠዋት ዝናብ በኃይለኛ ስዘንብ ነበረ። ህዝቡ ዝናብም ሳይፈራ ነበረ ወደ ሰላማዊ ሰልፍ ያመራው። አጋዚ ጦር፣ ፌዴራል ፖሊስ፣ ኦሮሚያ ፖሊስ በቃ አንዳንዴ ከተማውን ወሮት ነው ህዝቡን የበተኑት። ከገጠርም አይሱዚ ኮንትራት ወስዶ ነበር፣ በሶስት መኪና የመጡት ኮንትራት ወስዶ ወደ ገጠር ቀበሌ አካባቢ ያሉት እንዳለ ነው። እነሱን ከቧቸው ያፈሱ ስድስት መቶ ከስድስት መቶ ህዝብ በላይ ነው በጠዋት የታሰረውና ሌሎቹም እየተቀጠቀጡ ምን እያሉ ነበር። እና አሁን ከተማው ሙሉ በሙሉ በአጋዚ ጦርና በፌዴራል ፖሊስ ተወራለች። ምንም እንትን ሳይባል ማለት ነው። ከአምሳ ኦራል በላይ ናቸው ከተማውን ወሮት የመጡት እና በጣም ነው የሚያስፈሩት። ህዝቡ ይሄን ስርአት ስለነበረ ከአምስት እስከ ስምንት ቶክስ ምናምን ስትኮስበት ነው እንዳለ የተበተነው አሁን ድረስ ከተማው እንዳለ በህዝብና በአጋዚ ጦር ተጨናንቋል ማለት ነው እና የተጎዱት የተገረፉት ምናምን አሉ። የተመታ ሰው ባይኖርም በዱላ በምን በምን የተመቱት የታሰሩት ቁጥሯቸው ይሄን አይል ነው ማለት ይከብዳል። በጣም ብዛት በብዛት ነው የታሰሩት ማለት ነው ወንድሜ። ጥያቄዎቹ ኦሮሚያ የኦሮሞ ናት ፍሪ በቀሌ ገርባ ፍሪ ኦሮሞ ፖለቲክስ ምናምን የሚባሉት አሉ የ ወልቃይት አማራ ህዝብ ማንነት ጥያቄም እንዲከበርላቸው ጥያቄው ላይ አለ እና ብዙ መፈክሮች ነበሩ። እንግዲህ ይሄን ይሄን የሚመስል ነው ወንድሜ